በተለያዩ የኢትዮጵያ ክፍሎች ሰሞኑን በሚደረጉ የድጋፍ ሰልፎች አደባባይ የሚታዩ ባንዲራዎች ድጋፍና ውዝግብ አስነስቷል። አረንጓዴ ቢጫ፣ ቀይ ሰንደቅ ዓላማ በድጋፍ ሰልፎች ላይ በድምቀት ሲውለበለም መታየቱ ይሄ ነው ሰንደቅ ዓላማውና እኔን አይወክለኝም የሚል ክርክር አጭሯል። የድጋፍ ሰልፉ በቀጠለበት በአሁኑ ወቅት በተለያዩ ስፍራዎች ዜጎች ከቀያቸው መፈናቀላቸው በተደራጀ መልኩ በሚመስል ሁኔታ ተጠናክሯል። የሃይማኖት አባቶችን የማስታረቁ ሂደትም ቀጥሏል። አብራችን ቆዩም። በኢትዮጵያ የተለያዩ አካባቢዎች መጠነ ሰፊ የድጋፍ ሰልፎች እየተከናወኑ ነው። የድጋፍ ሰልፎቹ ዋነኛ ማጠንጠኛ ጠቅላይ ሚኒስትር አብይ አህመድ የጀመሩት የለውጥ ሂደት እንዲጠናከር ማበረታታት ነው። በሰልፎቹ ላይ የተለያዩ ባንዲራዎች ሲውለበለቡ ተስተውሏል። በአዲስ አበባ ከተማ እንዲሁም በሌሎች ከተሞች በተለይ ደግሞ በባህር ዳር ከተማ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ መውለብለቡ እጅግ ያስደሰታቸው በርካቶች የመሆናቸውን ያህል የተከፉም ነው አልነበሩም። ደስታቸውን የገለጡ ሰዎች እላዩ ላይ አንዳችም ምልክት የሌለበት ባለሶስት ቀለሙ ሰንደቅ ዓላማ ኢትዮጵያውያንን በአንድነት ያሰባስባል የአባቶቻችን ባንዲራ ነው ሲሉ ተደምጧል። የዚህ ሰንደቅ ዓላማ መውለብለብ ያልተዋጠላቸው ደግሞ በአገሪቱ ያለውን ብዝሃነትና ልዩነት እውቅና የማይሰጥ ባንዲራ ነው ሲሉ ተቃውሟቸውን አስተጋብቷል። አዲስ ቸኮል በፌስቡክ ገጹ የሰሞኑን ሰልፎች ተከትሎም ጫጫታዎች ነበሩ ሲል ጽሑፉን ያንደረድራል። አሁን ሰዎች በአገራቸው ላይ የፈለጉትን የመያዝ መብታቸው ይከበርላቸው። በአሜሪካ ያልተከለከለ ኢትዮጵያዊ አርማና ባንዲራ በኢትዮጵያ ሊከለክል አይገባ አይገባም ይሄ ለዜጎች ልንፈቅድ ከሚገቡ መብቶች እጅግ ኢመንቷ ነች። ወደፊት መቀየር ካለብን እንቀይሯለን። አሁን ሰዓቱ ስላልሆነ ነው ሲል ዘለግ ባለው ጽሑፉ አትቷል። ጸሐፊ አፈንዲ ሙተቂ ባንዲራው ሲል ርዕስ በሰጠው ጽሑፉ ይህን ባንዲራ የምጠላው የአጼዎቹ ሥርዓት መለያ ስለሆነ ነው የሚል አስተያየት የሚያቀርቡ ወንድሞች ተከስቷል። አሁን ገባኝ። ለዚህ ነበር በልሙጡ ባንዲራ ላይ ክርክር የተከፈተው። አጀንዳው ይህ ከሆነ መልሱ ቀላል ነው። የአጼዎቹ ባንዲራ ይህ አይደለም። የአፄዎቹ ባንዲራ ከመካከሉ ባለዘውድ አንበሳ ነበረው ሲል መሃሉ ላይ አርማ የሌለው ባለሶስት ቀለሙ ሰንደቅ ዓላማን የሚነቅፉ ሰዎች ትክክል እንዳልሆኑ ገልጧል። ከደራሲያን አለም ፔጅ በሚል የፌስቡክ ገጽ ባህር ዳር ከተማ ውስጥ አደባባይ ስለወጣው ግማሽ ኪሎ ሜትር ርዝመት ያለው ሰንደቅ ዓላማ ቀጣዩ ተጽፏል። በባህር ዳር የአማራ ክልል ባንዲራ ሳይውለበለው አለ። መደመር ማለቴ ነው። ይህን ለመግለጽ አቃተኝ። ቃላቶች ከየት ላምጣ? በሕይወት ዘመኔ ይህን በማየቴ እጅግ ደስተኛ ነኝ። ፈጣሪህ የሁለቱም ሃይማኖቶች አምላክ የተመሰገነ ይሁን። ዘረኝነት በሽታ ነው። ከእንግዲ እንዳይመለስ አደራ። ርዝመቱ 500 ሜትር የሆነ ባንዲራ ተውለበለበ ብሏል። አውላሎ ትዊተር ላይ ባቀረበው የእንግሊዝኛ ጽሁፉ የባህር ዳር የድጋፍ ሰልፈኞች ይዘውት የወጡትን አረንጓዴ፣ ቢጫ፣ ቀይ ባንዲራ በማያያዝ ቀጣዩን ጽፏል። የጠቅላይ ሚኒስትር አብይ አህመድ ለውጥን በመደገፍ የተደረገው በዛሬው የባህር ዳር ሰልፍ ከምንም በላይ ብዝሃነትንና ልዩነትን እጅግ የሚያጣጥል ነው ብሏል። አያይዞም በእውነቱ የሰዎች የመደመር ሀሳብ ይህ ከሆነ ትልቅ ችግር አለብን ማለት ነው ብሏል። የወደፊቱን አዲስ ነገር ማለም እንደሚገባም ጠቅሷል። ለአወል ከተሰጡ በርካታ አስተያየቶች መካከል የዞን 9 ጦማርያን አባል ሶሊያና ሽመልስ ቀጣዩን በእንግሊዝኛ ብላለች። ጭንቀቱ ይገባኛል። ወደፊት መመልከትም ያስፈልጋል። ሆኖም ባህር ዳር ስብጥር እንዲኖራት አይጠበቅም። ባህር ዳሮች እንደ አማራ ነው ሰልፍ የወጡት፣ ያ ደግሞ እጅግ ደና ነው ብላለች። ጋዜጠኛ ፍሳሐ ተገኝ እነሱ ማለት አብዛኛዎቹ እንደ ኢትዮጵያዊ ለድጋፍ ወጥቷል። ያ ደግሞ እጅግ ደና ነው ሲል ከሶሊያና ተቃራኒ የሆነ ሀሳብ ሰንዝሯል። ቀጠል አድርጎም ለመሆኑ ከመቼ ጀምሮ ነው አንድነትና ፍቅር መስበክ አደገኛ ነገር ማድረግ የሆነው? ሲል አጠይቋል። ወንዶ ሰንተክሉ በበኩሉ ከፋ ከባህር ዳር በለጠች ሲል ትዊተር ላይ ጽፏል። ተአምር ነው መቼም ሲል ይንደረድራል። የወንድ ሰን ጽሑፍ በደቡብ ክልል አርባ ምንጭ የታየው የኢትዮጵያ ባንዲራ ርዝመት ከባለ 500 ሜትር የባህር ዳሩ በልጦ ባለ 600 ሜትር ሆኖ ተገኝቷል። ተአምር ነው ደቡብ ያለው ወንድሰን ይህ የአማራ ክልል ሳይሆን አርባ ምንጭ ነው ሲል በእንግሊዝኛ ጽሁፉ መደነቁን ገልጧል። ሲፈልጉ መሀሉ ላይ ንቧን ያደርጉበት አረንጓዴ ቢጫ ቀዩን ግን አይንኩብኝ፣ ምክንያቱም በልጅነቴ የትምህርት ቤት ሰቅያት አለው እና እቺ ባንዲራ የማንም ብሔር አይደለችም የኢትዮጵያውያን እንጂ ስትል የጻፈችው ሀዊ ናት ትዊተር ላይ በኢትዮጵያ የተለያዩ ስፍራዎች የድጋፍ ሰልፎች የመካሄዳቸው ዜና በሚሰማበት በአሁኑ ወቅት ዜጎች ከተለያዩ አካባቢዎች እየተፈናቀሉ መሆኑም አስተጋብቷል። በጌዲዮ ግጭት ብቻ ስምንት መቶ ሺህ ሰው መፈናቀሉ በርካታ የማህበራዊ መገናኛ ዘዴ ተጠቃሚዎችን አስቆጥቷል። ገጣሚና ደራሲ ዮሐንስ ሞላ ፌስቡክ ላይ በከተበው ጽሑፉ ስምንት መቶ ሺህ ሰው ሲፈናቀል ዝም ለማለት የሚያስደፍር ኢትዮጵያዊነት የለም፣ ለጌዲዮ ድምጻችንን እናሰማ ብሏል። አሚጎ አሚጎ በሚል የፌስቡክ ስም የቀረበ ጽሁፍ አካባቢንና ጎጥን እየለዩ ለመብት የሚቆረቆሩ ግለሰቦችን አጥብቆ ተችቷል። ጥሩ ናቸው የምንላቸው የኦሮሞ አክቲቪስቶች እንኳን አብዲ ላይ 600 ሺህ ህዝባችንን አፈናቅሏል እያሉ ሲጮ ከርመው ከጉጂ ዞን የተፈናቀለው 800 ሺህ ጌዲዮ አያሳስባቸውም። ይህ የዘውጌ ብሔርተኝነት የሚሉት ነገር እንዴት አድርጎ ነው ህዝቤን ሰብአዊነቱን የሚቀማው ሲል መደነቁን ገልጧል። ከልጅነት ጀምሮ አብሮህ የኖርከውን ጎረቤትህን ሳትወድ የማታውቀውንና ጠረፍ ላይ የሚኖረውን የብሔረሰብህን አባል እንዴት ልትወደው ቻልክ? ይህ ነገር ጤነኛ ነው? ሲልም ጠይቋል። ግጭቶች ከጌዲዮ ባሻገር በምስራቅ ሀረርጌ እንዲሁም በሱዳን ጠረፎችም ተስተውለዋል። የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ረጋሳ በፌስቡክ ገጹ ሀረርጌ በሰውና በንብረት አልፎም በእንስሳት ላይ እልቂቱ እንደቀጠለ ነው። ይህንን አረመኒያዊ ተግባር የሚያስቆም አካል በቦታው የለም፣ የሚደርስላቸው የለም። እረ የመሪ ያለ! መተማና ሀረርጌ ኢትዮጵያዊ አይደሉም እንዴ? ምንድን ነው የሚጠበቀው? ሲል ጥሪ አስተላልፏል። በመተማ የእርሻ ስፍራዎች የሱዳን ጦር ጥቃት ሰነዘረ መባሉም በስፋት ተነግሯል። የሱዳን ጦር ወደ ኢትዮጵያ ድንበር ገፍቶ ጥቃት ማድረስን ያህል ይቅርና፣ እያንዳንዷ ጥቃቅን ነገር ለጠቅላይ ሚኒስትሩ ትደርሳለች ያለው ጋዜጠኛ ጌታቸው ሽፈራው ጠንከር ያለ ትችቱን ሰንዝሯል። ጠቅላይ ሚኒስትር አብይ አህመድ ተጠያቂ ነው በሚለው የፌስቡክ ጽሁፉ ርዕስ ስር ዝርዝር ጉዳዮችንም ጽፏል። የቀን ጅብና ጸጉረ ልውጥ አብረን እንከላከል ማለት አንድ ነገር ነው። ዜጎች ድረሱልን ሲሉ አለመድረስ ደግሞ ተጠያቂነትን ያመጣል ያለው ጌታቸው፣ በተለይ የዜጎችን ደህንነትና ሉዓላዊነት የማስጠበቅ የመጨረሻው ስልጣን የተሰጠው ሰው ይህን ያህል ቸልተኝነት ማሳየቱ ከቆዩት የሚለየው ነገር አይኖርም ብሏል። ከሰሞኑ የማህበራዊ መገናኛ ዘዴ ተጠቃሚዎችን ቀልብ ከሳቡ ጉዳዮች መካከል በክርስትናና በእስልምና ሃይማኖቶች አባቶች መካከል የነበረውን ቅሬታና ልዩነት ለመፍታት የሚደረገው ጥረት ይገኝበታል። ጠቅላይ ሚኒስትር አብይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላትን አነጋግረው ከስምምነት ላይ እንዲደርሱ መደረጉን በርካቶች አወድሷል። በይቅርታ መንፈስ የተናደው የጥላቻ ተራራ በሚል ርዕስ ጽሑፉን ያቀ ያቀረበው ጋዜጠኛ ነቢዩ ሲራክ እርቀ ሰላም በመውረዱ በዝርዝር ጽሑፉ ደስታውን ገልጧል። ግፉ እንዳይቀጥል በሙስሊም ልሂቃ መካከል ላለው አለመግባባት ሰላማዊ መፍትሄ ለማምጣት አዲስ የጋራ ኮሚቴ ተመስርቶ እርቅ በመውረዱ ደስታዬ ከመጠን አልፏል። ሁላችሁንም እንኳን ደስ ያላችሁ ብሏል። ጠቅላይ ሚኒስትር አብይ አህመድ ሀገር ቤትና በውጭ ሀገር የሚገኙ የኦርቶዶክስ ተዋህዶ ቤተክርስቲያን አባቶችን ለማስታረቅ ሂደቱን መጀመራቸውንም ብዙዎች አወድሷል። በሀገር ውስጥና በውጭ በሚገኙት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶሶች መካከል እርቀ ሰላም ለማውረድ በመጪው ሐምሌ 12 በአሜሪካን ድርድር ማድረግ እንደሚጀመር መገለጡን በተመለከተ በርካቶች አስተያየት ሰጥቷል። የተወሰኑትን ለማቅረብ ያህል መንበረ ማርያም በሚል የፌስቡክ ስም የቀረበ ጽሑፍ እንኳን ተስማማችሁ፣ ሰላም ለሁሉም ጥሩ ነው፣ የሰላም ጠላት ዲያብሎስ ይፈር የሚል መልእክት ይነበብበታል። አብዱ መኪ ደግሞ እጅግ መልካም ዜና ነው ሲል አላህ ያግዛችሁ ያለው። ኬዊ ሲቲ ነው ተመስገን የሚለው አጭር የፌስቡክ መልእክት ደግሞ የመሰረት ምሳሌ ነው። አድማጮች የማህበራዊ መገናኛ ዘዴዎች ቅኝት ጥንቅራችን በዚሁ ይደመድማል። ማንተጋፍቶ ስለሽነኝ አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።